ከስድስት ዓመት በፊት የልብ ጓደኛ ማቾች አንድ እሁድ ለምን ይበልጥ የሚያቀራርብን የስፖርት ክለብ አንመሰረትን በሚል ሰላም የስፖርት ማህበርን መሰረቱ። ቅዳሜ ፌብሯሪ 15 ቀን ስድስተኛ ዓመት የምስረት አባሉን ያከበረው ሰላም የስፖርት ክለብ ዛሬ በርካታ አባላቶች አሉት። ሽመልስ ገመዳ፣ የሰላም ስፖርት ክለብ ፕሬዚዳንት። ሰላም ስፖርት በማህበራዊ ሕይወት ዙሪያ ሰው ሲቸገር የሚደርስ በደስታም ደስታን ደስታ አድርጎ የሚያግዝ ከሃይማኖትና ከፖለቲካ የራቀ ኢትዮጵያውያን የተሰባሰቡበት የፍቅር ቤት ነው ይላል። የዚያ ዓመት ዝግጅታችንን በአገር ባለ ውለታ በሆኑት አቶ ወንድሙ በቀለ ስም ያዘጋጀ ነው። በሁለት ምክንያት ነው ሲል ይገልጻል። በህመም ውስጥ ነው። ቡድናችንን በማሰልጠን ስላደረጉልን መልካም ነገሮች ሁሉ ለሀገራቸው ስላደረጉ ትልቅ ውለታ በህይወት እያሉ የምስጋና ፕሮግራምና የሜዳሊያ ሽልማት ልናዘጋጅላቸው ችለናል ሲል ይናገራል። አንደኛው የአፍሪካ ዋንጫ ላይ ኢትዮጵያ ብሔራዊ ቡድን አባል የመቻልና የመብራት ኃይል ክለቦች አጥቂ፣ የመብራት ኃይል ክለብ መስራች፣ ሁለት ልጆቻቸው ኤርሚያስ ወንድሙና ሰለሞን ወንድሙን ለኢትዮጵያ ብሔራዊ ቡድን ያበረከቱት ጋሽ ወንድሙ በቀለ 86 ዓመታቸው ነው። አስጨናቂው አጥቂ፣ ፈጣኑ እግር ኳስ ተጫዋች በመን ምክንያት ሆስፒታል አልጋ ላይ በመሆናቸው የተዘጋጀላቸው የምስጋና ፕሮግራም ላይ ባይገኙም ልጃቸው ሰለሞን ወንድሙን በመላክ መልእክት አስተላልፈዋል። ዛሬ የመጣሁት አባቴ የግድህን መልእክት አስተላለፍ ስላለኝ ነው። ሶሪ ኢም ቬሪ ኢሞሽናል ፐርሰን ናቹራሊ ምን ብሏችኋል መሰላችሁ፣ አስቀድማችሁ ስለጋበዛችሁት የተሰማውን ክብር መግለጽ ፈልጋለሁ። እና መልእክቱ ምንድን ነው? ላሳያችሁት ፍቅር በሙሉ እሱ ካደረጋችሁለት የበለጠ እናንተ እንዳደረግላችሁለት እንዳደረጋችሁለት ነው የሚቆጥረው። አባቴ ዘጠኝ ልጆች አሉት። ባዮሎጂካል ልጆች ናቸው እነሱ ግን፣ አባቴ ብዙ ልጆች አሉት። እናንተም አንዱ እንደሆናችሁ ነው የነገረኝ። ይሄ ደግሞ ከአምላክ የተሰጠ ጸጋ ይመስለኛል። እሱ እናንተን ሳያነሳ እናንተ ጋር ሳይመጣ የዋለ ጊዜ ራሱ ያው በትንሹም ቢሆን ልጆቹ ዛሬ ትሬኒንግ አድርገዋል እንዴ ሰምተሃል እንዴ ይለኛል። እኔ በእርግጥም ኢንቮልቭም ባላደረግ በስራና በግል ምክንያቶች ባልገኝም ሁልጊዜም ቢሆን መልካም ነው ለእናንተ የምመኘው። መላው ቤተሰብ ወይም ደግሞ ያላችሁን አክብሮት በአክብሮት ይመልሳል። ሌላው መልዕክቱ ምንድን ነው ይሄ ያላችሁ ፍቅር እንዲቀጥል ነው። ምክንያቱም እኔ ያስተላለፍኩትን ለነሱ፣ እነሱ ለልጆቻቸው እንዲያስተላልፉ ይሄ ትልቅ ነገር ነው። ያለበት ሁኔታ ጥሩ አይደለም። ቅድም ሩብ ጉዳይ ብለዋል። ለእኔ 11ኛው ሰዓት ላይ ነኝ ያለሁት። ግን የ11ኛው ሰዓት ደግሞ ታቁታላችሁ። ምናልባት በሽታን የሚያውቀው ምናልባት በሽተኛው ነው። አለበለዚያ ሊያውቀው የሚችለው ይችላል ዶክተሩና አስታማሚ ብቻ ነው። ግን እናንተ ያሳያችሁት ፍቅር ዶክተሩም ቢሆን አስተማመኝ ቢሆን ከሰጠው በላይ ነው በላይ ነው። እና በቤተሰቡ ስም ሆኜ ይህንን ዝግጅት በሱ ስም በማዘጋጀታችሁ ያለንን ክብር ለመግለጽ እወዳለሁኝ። ፍቅራችሁ ይቀጥል። ሰላም የስፖርት ማህበር አቻው ለሆነው ይነቃቸው ስፖርት ማህበር የዋንጫ ሽልማት ያበረከተ ሲሆን ኢትዮጵያውያንን ለመርዳት በተደረጉ የገቢ ማሰባሰቢያ ዝግጅቶች ላይ በሙሉ ፈቃደኝነት ሁልጊዜም ከጎናቸው በመሆን ላደረጉት ትብብር ምስጋናን ለመግለጽ ሽልማቱ እንደተበረከተ ዝግጅቱ ላይ ተገልጿል። አዝናኝ በነበረው ዝግጅት ላይ የብሩን አባላት በሆኑት አርቲስት ጌታሁን ኤልያስ የማነ ግጥሞች፣ በድምጻዊና ቲማን የሙዚቃ ዝግጅት፣ በጋዜጠኛ መለሰ ገስጥ በስፖርት ክለቡ አባላት ያቀርባቸው የነበሩ አዝናኝ ጥያቄዎች ክብረ በዓሉን ደማቅ አድርጎት አምሽቷል። ኤስቢኤስ የሰላም ስፖርት ማህበር አባላትና ዝንግዶችን አነጋግሯቸዋል። ግርማ እባላለሁኝ ከሰላም ስፖርት ቡድን መስራቾቹ አንዱ ነኝ ነኝ በአሁኑ ሰዓት ክለቡን በጸሐፊነት በማገልገል ላይ ይገኛለሁ። ይሄ ክለብ የዛሬ ስድስት ዓመት ነው የተመሰረተው። ክለቡ መጀመሪያ እንደ ቀጥ ነበር የተጀመረው፣ ማለት የተወሰኑ ሰዎች ተሰባስበን ዊኬንድ አንድ ቅዳሜ ላይ እንዲሁ ዝም ብለን ተገናኝተን ጊዜ በሌላ ነገር ከምናሳልፍ እንዲሰብሰብ ብለን አንድ ቀን በሳምንት አንድ ቀን እንዲናዱ በሚል ተነሳሳን። ከጊዜ በኋላ እንግዲህ ይኸው ባለፉት ስድስት ዓመታት በጣም ብዙ ሰዎች ተቀላቅለውን አሁን ቁጥራችን ወደ አርባ ደርሷል። በየዓመቱ ደግሞ አሁን ልክ ዛሬ እንደምናደርገው በዓመት አንድ ቀን ክለባቶችን የተመሰረተበትን ዓመት ምክንያት በማድረግ ሁሉ ጊዜ ዓመታዊ ዝግጅት ይኖረናል። አሁን በዚህ ሰዓት ስድስተኛ ዓመታችንን በማክበር ላይ እንገኛለን። አላማው ምንድን ነው? የበለጠ ሰዎች እንዲቀራረቡ የማህበራዊ ህይወትን ለማጠናከር እና እንዲሁም ደግሞ ቤተሰቦች ከእኛ አባሎች ጋራ ቤተሰቦቻችን ይዘው መጥተው አንድ ላይ የቤተሰብ ምሽት የምናሳልፍበት ነው። እንዲሁም ደግሞ በክለብ ውስጥ የተለያየ አስተዋጽኦ ያደረጉና ምስጋና የሚገባቸው ሰዎች አክኖሎጂ የምናደርግበት ነው። ከክለቡ ጋር የተለያየ ግንኙነት ያላቸውንም ሰዎች እንደዚሁ ማበረታቻ ሽልማት በመስጠት ወይም አክኖሎጂመት በመስጠት የምናሳልፍበት ምሽት ነው። ስለዚህ ይሄ ክለብ እንግዲህ ከ6 ዓመት እዚህ ደርሷል። ከዚህ የበለጠ ደግሞ አሁን ወጣቶችን የበለጠ ወደዚህ ወደ እኛ እንዲመጡ እና ከኛ ደግሞ ተረክቦ ይሄ ነገር ሊቀጥል የሚችልበትን እስከ መጨረሻ ኮንቲኔ በቋሚነት የሚቀጥልበትን ነገር እንግዲህ እያሰብና ሌሎች በገድበና አካባቢ የሚገኙ ደግሞ በእኛ ያሉ የተለያዩ ሰዎች ነው በየአካባቢያቸው እናያን ነገር ሊያደርጉ ለማህበራዊ ህይወትም ለጤንነት ቢሆን ጥሩ ነገር ስለሆነ ሌሎችንም በዚህ አጋጣሚ ማበረታታት እንፈልጋለን። የዚህ ዓመቱ ዝግጅት ለምሳሌ ኢትዮጵያ ብሔራዊ ቡድን የመጀመሪያው እግር ኳስ ተጫዋች ለአቶ ወንድሙ አድርጋቸዋል። ምክንያታችሁ መስፈርቱ ምን ነበር? ጋሽ ወንድሙ በእውነት ነው የምለው ይሄ ክለብ ከተመሰረተ አይን ከአንድ ዓመት ነው ከሁለት አመት ጀምሮ በየሳምንቱ በሚችሉበት አቅማቸው ሁሉ መጥተው የሚያበረታቱን አባት ናቸው። በእውነት ለመናገር ድጋፋቸው ተለይቶ ነው አያውቅም። በየአመቱ የምናደርገው በዚህ ራት ግብዣም ላይ እዚህ ካሉ ምናልባት አገር ቤት ካልሄዱ የክብር እንግዳ አርገን የምንጋብዘው እሳቸውን ነው። ይህ ማለት ደግሞ ለእኛ የሚያደርጉት ድጋፍ ሰብ ብቻ ሳይሆን ቀደም ብለው በጊዜያቸው ለኢትዮጵያን ወክለው ለኢትዮጵያ ብዙ ውለት የዋሉ ትልቅ ሰው ሲሆኑ በጣም የምናከብራቸው ሰዎች ናቸው ሰው ናቸው። በዛሬው ውለትም በዚህ በእንግድነት እሳቸውን በክብር እንግድነት እንዲገኙ ብንፈልገን ነበር፣ ሊገኙ አልቻሉም። ትንሽ ጤንነታቸው ስቴቱ ማለት ስላልሆነ ሕክምና ላይ ምናምን ስላሉ እሳቸው መልካም መሻል ወይም ደግሞ እንደ አይደል ጌትዌል በሚል አይነት ነገር ይህን ናይት ለእሳቸው በእሳቸው ዴዲኬት አድርገናል። ከእኛም ጋር ላደረጉት ለኢትዮጵያም ላደረጉት ነገር ክብር መስጠት የሚገባን ክብር ለመስጠት ያደረግነው ነገር ነው። ባይመጡም እሳቸውም ግን ሁላችንም ዛሬ የእሳቸውን ስም ጠርተን እሳቸውን አወድሰን በእሳቸው ስም የተዘጋጀን ደግሞ ያዘጋጀንላቸውን ሽልማት ልማት ልጃቸው ሰለሞኑ ደግሞ ዛሬ መጥቶ ተቀብሎናል። እሱም በእሳቸው በኩል የተላለፈውን መሬት ለኛ አስተላልፎልናል። ጋሾን ደግሞ በጣም የምናከብራቸው የምንወዳቸው አባት ናቸው። በጣም እናከብራቸዋለን። ቢገኙልን በመሀከላችን ደስ ይለን ነበር። ግን ይሄ ምሽት ዛሬ በእሳቸው ስም በእሳቸው ክብር ብለን ይሄንን ምሽት በእሳቸው ስም አድርገነዋል። ሌላው እያንዳንዱ ተጫዋች ዛሬ በየአመቱ እንደምናደርገው በየግሉ በአመቱ ላደረገው ኮንትሪቢሽን ሜዳሊያ እንሰጣለን። የዛሬው ሜዳሊያ ደግሞ ከተጫዋቹ ስም አጠገብ ደብሊው ቢ ወይም ደግሞ ወንድሙ በቀለ የሚልም ነገር ስታምፕ እንዲደረግበት አድርገናል። ያ ማለት ይሄን አየት በዚህ ሜዳሊያ ይታሰባል ማለት ነው። እስከ በቋሚነት በዚህ ጋሽ ወንድሙ ደግሞ በጣም እናከብራቸው ደጋፊያችን ናቸው። አሁንም እናከብራቸዋለን። እግዚአብሔር ደግሞ ምሕረቱን እንዲያወርድላቸው እንለምናለን። ተስፋም እናደርጋለን። ገዛኸኝ ጎልማ እባላለሁ። የሰላም ስፖርት ከመሰረቱ ሰዎች አንዱ ነኝ። ሁለተኛ በእግር ኳስ ዙሪያ አውስትራሊያ ከገባን በኋላ ቤስት ለበን ውስጥ ከሚሰለፉ ሰዎች አንዱ ነኝ። አቶ ወንድሙን ደሞ ማለት በመታመማቸው በጣም አዝናለሁኝ። እግዚአብሔር ምረቱ እንዲልክላቸውም ጽኑ ምኞቴ ነው። እሳቸውን በጣም ብዙ ትውስታዎች አሉኝ። ትሬኒንግ አሰልጣኛችን ነበሩ። ትሬኒንግ በሚያሰሩም ሰዓት አብረው ነው የሚሰሩት ትሬኒንግ ሲሰሩ እና አንድ ቀን የተፈጠረው ነገር ምንድን ነው? ሀምሳ ሲታፕ ስሩ ብለውን እሳቸው ከኛ እኩል እየሰሩ ሲታፕ እየሰራን እሳቸው እየሰሩ እኛ እንዴት እናቆማለን ብለን ሀምሳውን ከእሳቸው እኩል ሰራን። ከዛ በኋላ ሌላ ሀምሳ ሲሆን ሁላችን በጣም በሳቅ ሞትንና መስራቱን አቆሙ። እና እሳቸው በጣም ሲታፕ ሲሰሩ በጣም የሚገርሙ ሰው ናቸው፣ የሚገርሙ አይቻል ማለት አንደኛ የእድሜ ሁኔታቸው አለ ሁለተኛ በዚህ እድሜ እንደዚህ አይነት ሴታ የሚሰራ አሰልጣኝ ገጥሞኝ ማቅም አይቻላቅም ኳስ ተጫውቼ ነው ያለሁት በጣም በጣም በጣም የሚገርሙ ሰውና በጣም ጸባያቸው እኔ ከእኔ ጋር በተለይ ያላቸው ሁሌ አንድ አይነት ሰው ናቸው ለእኔ በጣም ትት ናቸው ከነ ባለቤታቸው ምናምን ሲያዩኝ ገዙ ምናምን ብለው እግርህ እንዴት ነው ብለው በቃ በጣም አጫውተውኝ ነው እንትን የሚሉት እና ሁሌ ለሳቸው ያለኝ ክብር በጣም ልዩ ነው እና እግዚአብሔር ምሕረቱ እንዲልክላቸው እመኛለሁኝ። ሰላም። ሜል ባበርሄ ይባላለሁኝ። እኔ ሜልበን ውስጥ ነዋሪ ነኝ ለብዙ ዓመት ከወንድሞቻችን ኢትዮጵያውያኖች፣ ኤርትራውያኖች ጋር አብረን የሮክም ሰው ነኝ። አሁን ደግሞ የሰላም ባን የሰላም ስፖርት ቡድን ላይ ሁል ጊዜ ይካፈላለሁኝ። ዛሬ ስድስተኛው ዓመትና በደንብም ደግሞ ስፔሻል የሚያደርገው የአቶ ወንድሙ ክብርን ለመስጠት በሳቸው ስም ምክንያት ደግሞ የስድስተኛውን ዓመት በዓል አክብረን እኔም በእንግዳ መልኩ መጥቼ ሁልጊዜም እስከ ዛሬም ከአንድም እስከ አምስት ዓመት ስመጣ አምስቱን አመት ሰላምና ፍቅር የሚሰጥ ቡድን እንደሆነ አሁን ደግሞ የበዛውና የተጨመረው ሁሌም አሁንም ለዘላለሙ ሰላምና ፍቅርን የሚሰበስብ ቡድን በመሆኑ ሁሌም ሳፖርት የማደርገው ከጎናቸው እንድለይ ማልፈልገው በጣም በጣም ሳፖርት የማደርጋቸው ሰው ነኝ። በጣም ደስ በጣም መደገፍ ያለባቸው መቀጠል ያለበት ቡድኖች ናቸው። ስሙንም ሲሰጡ ሰላም ብለዋል። ሳየውም የሰላም እና የፍቅር ቡድኖች ናቸው። ዘርን ሃይማኖትን ሳይወክል ሁሉንም አበሻን አበሻን ስል ደግሞ ኤርትራውያኖችንም አለንበት ኢትዮጵያውያኖችን ተሰብስበን ሁላችንም በሰላም የፍቅርን የምናሳይበት እና የሚያሳዩበት ክብር የሚሰጡበት ቡድን በመሆኑ ሁሌም በጣም እንዳመሰግናቸውና እንዲከበሩ ይገባቸዋል። እንዲቀጥልም የምመኘው ነው። በጣም ነው አመሰግናቸው። ያው ኢትዮጵያ ውስጥ በነበርኩበት ጊዜ በክለብ ደረጃ የጀመርኩት በቅዱስ ጊዮርጊስ ክለብ ነው። ከዛም በኋላ በማሪታይም ከማሪታይም በፊትም የእርምጃችን ቡድን ተጫዋች ነበርኩ በአንደኛ ዲቪዥን ውድድር ውስጥ ማለት ነው። ከዛም በኋላ ለወጣት ቡድን እና ለብሔራዊ ቡድን ለአንድ ሶስት አራት አመት ገደማ አገልግያለ። ይሄ የስፖርት ማህበር ያው ለጤንነት ብለን ቅዳሜ ቅዳሜ የምንጫወት ግለሰቦችን ይህንን ቡድን አቋቋም ነው እና አሁን ስድስተኛ ዓመታችንን ያከበር ነው። የአሁኑ ስድስተኛ ዓመታችን ትንሽ ለየት የሚያደርገው አቶ ወንድሙ በኢትዮጵያ ብሔራዊ እግር ኳስ ቡድን ውስጥ ከአፍሪካ ዋንጫ የዋንጫ ግኝት ጀምሮ ብዙ ያገለገሉ ብዙ አመት እድሜ ያገለገሉና ልጆቻቸውንም ለብሔራዊ ቡድን ተጫዋችነት ያዘጋጁና ያሳደጉ ግለሰብ ናቸው። እሳቸውንም በመዘከር ነው ይህ ስድስተኛ አመቱን ልናከብር የፈለግ ነው እና ለየት የሚያደርገውም ያ ነው። እንግዲህ በዚህ አይነት ደረጃ ላይ ለሀገራቸው ብዙ አስተዋጽኦ ያደረጉ ሰዎችን ይሄ የሶሻል ቡድን ሪኮግናይዝ አርጎ ራሱ የሳቸውን ስም በመዘከር ማዘጋጀቱ ቀላል ነገር አይደለም። በጣም ጥሩ ማስታወሻ ነው። ከዛም ባሻገር ደግሞ ከአሁን በኋላም ደግሞ በኢትዮጵያም ስፖርትም ሆነ በኢትዮጵያ ኮሚኒቲ የስፖርት አካባቢዎች ለሚንቀሳቀሱ አንዳንድ ግለሰቦች የሞራል እና የምሳሌነትም ተግባር አለው ብዬ ስለማምን በዛነቱ ጥሩ ስሜት ነው የፈጠረው። ስሜ ግርማ ይባላለሁ። ሜልበርን ነዋሪ ነኝ። ሰላም ስፖርት ቡድን አባል ከሆንኩኝ ወደ ሶስት አራት አመት ገደማ ይሆነኛል። ሰላም ስፖርት ክበብ አባል ከሆንኩኝ በኋላ ያው ሳምንት የሚደረገው የሶከር ጨዋታ ውስጥ እሳተፋለሁ። ሰላም ቡድን ያው ለየት የሚያደርገው ነገር ምንድነው ከሃይማኖት ክፍል ጋር አስተያየት ነጻ ሆኖ ብዙ ሁሉንም ሰዎች ያማከለ ፕሮግራም ወይ ሶከር ፕሮግራም ይዞ እንደገና ደግሞ ከሶከር ባ አንጻር በተለየ መልኩ ሌላ ያው ማህበራዊ የሆነ የተለያዩ ችግሮች ያሉባቸው ሰዎች በመርዳት አንጋፋ የሆነ አራያ የሚሆን ቡድን ነው እና ለየት ያለ ሌላ ሰላም ቡድን ለየት የሚያደርገው ነገር ምንድነው ከሌላ የ ከሁሉም የተውጣጣ ህብረተሰብ ሆኖ ብዙ የተለያዩ ድጋፍ የሚያስፈልጋቸው ጉዳዮች የሚያስፈልጋቸው ሰዎችን በመርዳት አንጋፋ አርአያ የሚሆን አካል ነው እና በእውነቱ ሁሉም የሚያኮራ ነው። ከኤስቢኤስ ሬዲዮ ኤልያስ ጉዲሳ፣ ቪክቶሪያ አውስትራሊያ